የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው እና የመከላከያ ሰራዊት የህዝብ ግንኙነት ዲሬክተር ኮሎኔል ጌትነት አዳነ ትናንት ማክሰኞ መስከረም 21 ቀን 2017 ዓ ም ለሀገር ውስጥ የመገናኛ ብዙሀን በጋራ በሰጡት መግለጫ ጽንፈኛ ሲሉ በጠሩት በክልሉ በትጥቅ ትግል ላይ በሚገኘው የፋኖ ታጣቂ ቡድን እና ከታጣቂው ጋራ ግንኙነት አላቸው ባሏቸው አካላት ላይ ከወትሮ የተለየ የተጠናከረ እርምጃ እንደተጀመረ ገልጸዋል። በክልሉ ግጭት ሰራዊት ከተቀሰቀሰበት ጊዜ አንስቶ የመከላከያ ሰራዊት ከተሞችን በመቆጣጠር መለስተኛ ኦፕሬሽኖችን እየፈጸመ ችግሩ በሰላም እንዲፈታ ጥረቶችን ሲያደርግ ቆይቷል ያሉት የሰራዊቱ የህዝብ ግንኙነት ዲሬክተር ኮሎኔል ጌትነት አዳነ፣ ይህ ውጤታማ ባለመሆኑ ወደ ኃይል እርምጃ ተገብቷል ሲሉ ተናግረዋል። ሰላም ሰላም ሰላም ሰላም ሰላም ተብሏል፣ ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ሰላም ሊመጣ ከሆነ ኃይል ያስፈልገዋል ማለት ነው። መመታት መቻል አለበት። ይህንን ለማስቆም ታዲያ ምን አይነት ነገር ነው የሚሆነው? የሚለው ሴሉን ራሱ ከህዝብ የለየ ጀሌውን ከመሪው የሚለይ በጥናት ላይ ተመስርቶ መከላከያ ከክልሉ መስተዳደርና የጸጥታ አካላት ጋር ሆኖ እርምጃ መውሰድ ጀምሯል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው በበኩላቸው በፋኖ ታጣቂዎች ላይ የተጀመረው ወታደራዊ እርምጃ ተጠናክሮ ይቀጥላል ያሉ ሲሆን ለታጣቂዎቹ የተለያዩ ድጋፎችን ያደርጋሉ ያሏቸውን ሰዎች ተጠያቂ የማድረግ እርምጃም ተጀምሯል ብለዋል። በክልላችን ከትንሽ እስከ ትልቅ ባሉ ከተሞች በተለያየ መንገድ በመንግስት መዋቅር ተሰግስገው ያሉ፣ በንግዱ ዘርፍ የተሰማሩ፣ በግላቸው የተሰማሩ በርካታ ኃይሎች በትንንሽም በትልልቅም ከተሞች በተለያየ መንገድ የሚገኙ የጽንፈኛ ኃይሉ የሎጂስቲክ ምንጮች፣ የመረጃ ምንጮች ከጽንፈኛ ኃይሉ መረጃውን ወስደው ለሚዲያ መረጃ የሚያቀብሉ አለፍ ሲልም ሕዝባችንን እጅግ ያስመረረው በከተማ ውስጥ እገታ በሚካሄድበት ቦታ ላይ የእገታው ዋና ተዋናኝና አስተባባሪ የሆኑ ኃይሎች በተለያየ መንገድ ተጠያቂ እንዲሆኑ ስራ እየተሰራ ነው። የተጠናከረ የተባለውን ወታደራዊ እርምጃና ከታጣቂዎች ጋር ግንኙነት በመፍጠር የተጠረጠሩ ግለሰቦችን በቁጥጥር ስር የማዋል እርምጃው መቼ እንደተጀመረና እስካሁን ስለተገኘው ውጤትም ይሁን ስለተያዙ ሰዎች ቁጥርና ማንነት በመግለጫው ላይ አልተጠቀሰም። የአሜሪካ ድምፅ ከፌዴራሉና ከክልሉ የመንግስት ኮሚኒኬሽን መስሪያ ቤቶች ማብራሪያ ለማግኘት ሞክሮ ለጊዜው አልተሳካም። በእጅ ስልካቸው ላይ የደወልንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ እንዲሁም የአማራ ክልል ኮሚኒኬሽን ኃላፊ መንገሻ ፈንታው ስልካቸውን አላነሱም። ከአማራ ክልል የተለያዩ አካባቢዎች ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ባህር ዳርና ጎንደርን ጨምሮ በክልሉ የተለያዩ ከተሞች በርካታ ሲሉ የገለጿቸው ሰዎች በቁጥጥር ስር እየዋሉ እንደሆኑ ተናግረዋል። ለደህንነታቸው በመስጋት ድምጻቸውን አየር ላይ እንዳናውል የጠየቁን አስተያየት ሰጪዎቹ ዩኒቨርስቲዎችን ጨምሮ በተለያዩ ተቋማት የሚያገለግሉ ሰራተኞችም በቁጥጥር ስር ከዋሉት መካከል እንደሚገኙ ተናግረዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅትም ትናንት ባወጣው ሪፖርት በአማራ ክልል ዋና ዋና ከተሞች ካለፈው ቅዳሜ መስከረም 18 ቀን ጀምሮ ምሁራንን ጨምሮ በመቶዎች የሚቆጠሩ ሰዎች በጅምላ በዘፈቀደ እየታሰሩ እንደሚገኙ መረጃዎች ደርሰውኛል ብሏል። እርምጃው እየተወሰደ ያለው ያለ ፍርድ ቤት ማዘዣ መሆኑን የአይን እማኞች ነግረውኛል ሲልም አመልክቷል። አክሎም በቁጥጥር ስር የዋሉት የአገሪቱ ህገ መንግስት በሚጠይቀው መሰረት በ48 ሰዓት ውስጥ ፍርድ ቤት አልቀረቡም ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዲሬክተር ትጌሬ ቻጉታ የኢትዮጵያ መከላከያና ፖሊስ በአማራ ክልል እያካሄዱት ያለው የዘፈቀደ የጅምላ እስራት መንግስት አሁንም ለህግ የበላይነት ደንታቢስ መሆኑን የሚያሳይ ተጨማሪ ማስረጃ ነው ማለታቸው በሪፖርቱ ተመልክቷል። መንግስት እርምጃውን በአስቸኳይ እንዲያቆም የታሰሩትን ለፍርድ እንዲያቀርብ አሊያም ያለምንም መዘግየት እንዲፈታም ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምህጻሩ ኢሰመኮ በበኩሉ ጉዳዩን በመከታተል ላይ እንደሚገኝ ገልጿል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኮሚሽኑ በአማራ ክልል የዘፈቀደ እስር እየተፈጸመ ስለመሆኑ ጥቆማዎችና መረጃዎች ደርሰውት በማጣራት ላይ ይገኛል ብለዋል። ከፋኖ ታጣቂዎች በኩል አስተያየት ለማግኘት የአሜሪካ ድምፅ ሙከራ በማድረግ ላይ ሲሆን ሙከራችን እንደተሳካ የምናቀርብ ይሆናል። በ2015 ዓ ም ሐምሌ ወር ላይ በክልሉ የተከሰተውን ግጭት ተከትሎ የታወጀውና ለአራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ባለፈው ዓመት ግንቦት ወር ላይ ካበቃ በኋላም የዘፈቀደ ስርዓት እንደቀጠለ የመብት ተሟጋቾች በመግለጽ ላይ ቢሆኑም ከአስቸኳይ አዋጁ ማብቃት በኋላ የዘፈቀደ እስሩ በጅምላ እየተካሄደ እንደሆነ ሲገለጽ የአሁኑ ለመጀመሪያ ጊዜ ነው። በአማራ ክልል የቀጠለው ግጭት እያስከተላቸው ያሉት የሰብአዊ መብቶች ጥሰቶች አሳሳቢ ሆነው መቀጠላቸውን የ ገለጸው ኢሰመኮ ከሳምንት በፊት ባወጣው ሪፖርት ችግሩ በሰላም እንዲፈታ የወትሮ ጥሪውን ማቅረቡን መዘገባችን ይታወሳል። ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላትም የሰላም ጥሪዎችን በማቅረብ ላይ ቢሆኑም ግጭቱ እልባት ሳያገኝ በመጠንና በቦታ ተስፋፍቶ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።